የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ኮዳ ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናምሽታችኋል። የጋቢና ቪኦኤ አድማጮች፣ የዛሬ አርብ ህዳር 25 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት ከያዝናቸው ጥንቅሮች መሃል የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትላንት የእማኞችን ቃል ሰምቷል። ኢትዮጵያ ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካን በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች ይህንን የቀውስና የቀውሶች ዓመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት። የውጭ ጉዳይ ኮሚቴው ከፍተኛ አባል የሆኑትን የኒው ጀርሲው እንደራሴ ክሪስ ስሚዝኔ የሰማችሁት ሙሉ ዘገባው በአብይ ርዕሳችን ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትላንት የእማኞችን ቃል ሰምቷል። ምስክሮቹ ባለፉት ሁለት ዓመታት በተለይም ደግሞ ባለፉት ሰላሳ ቀናት በሰሜን ኢትዮጵያ ክፍል ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግረዋል። እማኞቹ የሰጡትን ቃልና የጠቆሟቸውን ምክር አዘል ሀሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋ እንደራሴ ከረን ባስና ከፍተኛ አባል የሆኑት የኒው ጀርዚው እንደራሴ ክሪስ ስሚዝ የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስቴር አብይ አህመድን ማነጋገራቸውን ገልጸዋል። መቀሌ ከተማ ውስጥ ሰላማዊ ሰልፍ እንደነበረ የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል ዛሬ በቴክስት መልእክት አሳውቀውኛል ሲል ሮይተርስ ዘግቧል። በሌላ በኩል ግን በቅርቡ የተሰየሙት የክልሉ ጊዜያዊ አስተዳደር መሪ መቀሌ ወደ መረጋጋቷ መመለሷን መግለጻቸውንና የኢትዮጵያ ቴሌቪዥንም የከተማይቱ ነዋሪዎች ሰላማዊ ህይወት እየመሩ መሆናቸውን የሚያሳዩ ምስሎችን ማውጣቱን የዜና ወኪሉ አክሎ ዘግቧል። መቀሌ ውስጥ የኤርትራ ወታደሮች ዘረፋ እየፈጸሙ እንደሆነ በኢትዮጵያ ታዳኝ ቁጥር አንድ ሰው ሲል የጠቀሳቸው ዶክተር ደብረጽዮን በላኩለት መልእክት መክሰሳቸውንም ሮይተርስ አመልክቶ በአካባቢው ወዳሉ ተራሮች ዘልቀን የሽምቅ ውጊያ ጀምረናል ሲሉም በዘገባው አክሏል። ኢሳያስ አፈወርቂ ወታደሮቻቸውን አብይን ሰላምን እንዲያግዙ መላካቸውንና የኤርትራ ወታደሮች በየቦታው እንደሚገኙ ዶክተር ደብረጽዮን ደጋግመው እንዳነሱ የጠቆመው ሮይተርስ ለክሳቸው ማስረጃ ወይም ማረጋገጫ አለማቅረባቸውንና ክሱን የኢትዮጵያም የኤርትራ መንግስታት ማስተባበላቸውን ገልጿል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ትግራይ ክልል ውስጥ የተቋረጠውን የመገናኛ ዘዴዎች አገልግሎት መልሶ እንዲያስጀምር እንዲሁም ሁለቱም ወገኖች ውጊያ እንዲያቆሙ ሲሉ የአውሮፓ ህብረት የቀውስ መፍትሄ አፈላላጊ ኮሚሽነር ሚኒስትር ያኔዝ ሌናርሲች ማሳሰባቸውን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። በሌላ በኩል ዛሬ ለጋዜጠኞች ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሕግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ብለዋል። ቃል አቀባዩ አክለውም በሰሜን ኢትዮጵያ ክፍል መንግስቱ ሰብአዊ ችግሮችን ለመፍታት መንቀሳቀስ መጀመሩንም ተናግረዋል። በአርቲስት ሀጫሉ ሁንዴሳ ላይ በተፈጸመው ግድያ ተጠርጥረው ክስ የተመሰረተባቸው አራት ሰዎች ላይ አቃቤ ሕግ ለሁለት ተከታታይ ቀናት ምስክሮቹን አሰምቷል። የምስክሮቹን ቃል የሰማው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት ሲሆን የአርቲስት ሀጫሉ ሁንዴሳ ቤተሰቦችም ችሎቱ ላይ መገኘታቸው ታውቋል። አድማጮች፣ የዚህ ዘገባ ዝርዝር በምሽቱ ይደመጣል። ቃለ መሀላ ፈጽመው ዋይት ሀውስ የሚገቡበት የፊታችን ጥር 12 2013 ዓ ም አንስቶ በሚቀጥሉት መቶ ቀናት አሜሪካውያን ሁሉ የአፍና የአፍንጫ መሸፈኛ ማስኪያ ለማቋረጥ እንዲያደርጉ እንደሚጠይቁ ተመራጩ ፕሬዚዳንት ጆ ባይደን አስታውቋል። ተመራጩ ፕሬዚዳንት ከተመራጭ ምክትላቸው ካማላ ሀሪስ ጋር ሆነው ከሲኤንኤኑ ጄክ ታፐር ጋር ባደረጉት ልዩና የመጀመሪያው ቃለ ምልልስ ሰው ከሰማቸውና ከተከተላቸው በከፍተኛ ሁኔታ ያሻቀበ የመጣውን የኮሮና ቫይረስ ተጋላጭነትና ተያይዞም የከበደውን የሞት መጠን በከፍተኛ ሁኔታ መቀነስ እንደሚያስችል ያላቸውን እምነት ገልጸዋል። ዩናይትድ ስቴትስ ውስጥ አሁን ከ14 ሚሊዮን በላይ ሰው ለቫይረሱ የተጋለጠ መሆኑንና ኮቪድ-19 የሞተ ሰው ቁጥርም 275000 መብለጡን የጆን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። በሌላ በኩል ደግሞ የኮሮና ቫይረስ ስርጭት አገር ሽቶ ያንሰራራባትና ትላንት ብቻ ከ23000 በላይ መጋለጡ የተረጋገጠ የተጠባት 933 ሰው የሞተባት የኢጣሊያ ፕሬዚዳንት በአውሮፓው የገና ሰሞን በሀገር ውስጥ በሚደረግ ጉዞ ላይ ገደብ መጣላቸውን አስታውቀዋል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የጋቢና ቪ መርሃ ግብሮች ጋር ታምሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ ኤዳንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አድርገን ወደ አሰናዳ ነው ፕሮግራም እንለፍ። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትላንት የእማኞቹን ቃል ሰምቷል። ምስክሮቹ ባለፉት ሁለት አመታት በተለይ ደግሞ ባለፉት ሰላሳ ቀናት ሰሜን ኢትዮጵያ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግረዋል። እማኞቹ የሰጡትን ቃልና የጠቆሟቸውን ምክር አዘል ሀሳቦች ያዳመጡት የኮሚቴው ሊቀመንበር የካሊፎርኒያ እንደራሴ ኬረን ባስ እና ከፍተኛ አባሉ የሆኑት የኒውጀርሲው እንደራሴ ክሪስ ስሚዝ የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። የምስክር መስማቱን ሂደት የተከታተለችው ጽዮን ግርማ ናት፣ እንደሚከተለው ታቀርበዋለች። በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮችን ንኡስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ካረን ባስ እና የኒውጀርሲ እንደራሴ ክሪስ ስሚዝ በሰሜን ኢትዮጵያ እየተካሄደ ያለውን መንግስት ህግ የማስከበር ዘመቻ የሚለውን የሚለውንና የትግራይ ክልል መንግስት ጦርነት ተከፍቶብኛል ሲል የሚጠራውን ግጭት በተመለከተ የማያባራ ግጭት በኢትዮጵያ በሚል ርዕስ ከምስክር ሰጪዎች የተሰጠውን የምስክርነት ቃል ትላንት አድምጠዋል። ከረምባስ ንግግራቸውን የከፈቱት እንዲህ በማለት ነበር። ሪንግ ግሬት ኮንሲደሬሽን ን ምስክሮችን ለመስማት ስንወስን ብዙ አስበንበታል። በዋናነት ግን ምስክሮችን የማዳመጥ ተግባሩ በውጭ በሚኖሩ ኢትዮጵያውያን ግፊት የተደረገ ነው። አንዳንድ ጊዜ ምስክሮችን ለመስማት መወሰን ይከብደናል። ምክንያቱም ያን በምናደርግበት ጊዜ ሰዎች አንድ ወገን እንድንወክል ይፈልጋሉ። እዚህ አሜሪካ ምክር ቤት ውስጥ ደግሞ ያን ማድረግ የእኛ ተግባር አይደለም። ስለዚህ የዛሬውን ምስክሮችን የማዳመጥ ሂደት ውጤታማ ሆኖ እንደምታገኙትና ኢትዮጵያ ሰላምና አንድነቷን እንድታገኝ በማገዝ ረገድ አሜሪካ ጠቃሚ ሚና እንዲኖራት እንደምንፈልግ እንደምትረዱ ተስፋ አድርጋለሁ። በተጨማሪም የዚህ ምስክሮችን የመስማት ሂደትና የሚተላለፈው ውሳኔ አንድ እርምጃ ወደፊት የሚያራምድ ነው እንጂ የመጨረሻው አይደለም። ክሪስ ስሚዝ በኦንላይን ወይም ቨርቹዋል በተደረገው በዚህ የምስክር መስማት ሂደት ላይ ማብራሪያ የሰጡ ሲሆን በኢትዮጵያ ግጭት፣ መፈናቀል እንዲሁም የበረሃን አንበጣን ጨምሮ ተደጋጋሚ ችግር የመጣባት አገር መሆኗን ጠቅሰዋል። ግን ደግሞ ኢትዮጵያ ታላቅ አገር መሆኗን መስክረዋል። ኢትዮጵያ ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካን በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች ዓመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት። ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። የምስክርነት ቃሏን ስትሰጥ ኢትዮጵያ ውስጥ ባለፉት ሁለት ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በዝርዝር ገልጻ ፍጹም ገለልተኛ ማጣራት ያስፈልጋል ብላለች for independent and transparent investigations from all corners around the world. ጫፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነፃና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብያምናለው። በመንግስታቱ ድርጅት ስልጣን ከሚሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ በማንኛውም ተቋም ላይ እምነት የለውም። ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት ሰላሳ ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል። የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበት እና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው። በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩም ብለዋል። ግጭቱ መቋቋም የማይቻል የሰብአዊ፣ የኢኮኖሚ፣ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር እያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎችን የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው። የፍሪደም ሀውስ ከፍተኛ ባለሙያ የሆኑት አቶ ዮሴፍ ባድዋዛ ከምስክርነት ሰጪዎቹ አንዱ ሲሆኑ እርሳቸውም ኢትዮጵያ ውስጥ እየተከሰተ ነው ያሉትን ግጭቶችና የመብት ጥሰቶች አስረድተዋል። ባቀረቡት ምክረ ሀሳብ ላይም ክልሎች በልዩ ሀይል ስም ያደራጇቸውን ታጣቂዎች ጉዳይ ሊታሰብበት የሚገባ መሆኑን ምክረ ሀሳብ ለክሰዋል በአጠቃላይ በዚህ ምስክርነት የመስማት ሂደት ላይ የተነሳው ጉዳይ ግልጽ የሆነ መረጃ ይኑርና በደረሱት ጉዳዮች ላይ በገለልተኛ አካል ምርመራ ይደረግ የሚል ነበር። የዴሞክራትና የሪፐብሊካን ተወካዮች ለአራቱ ምስክሮች ጥያቄዎችን አቅርበዋል። ምስክሮቹ ማብራሪያ ሰጥተዋል። ምክረ ሀሳብም ቀርበዋል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ ሲሆንን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድም ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ ቆየ ነኝ። አቃቤ ሕግ አርቲስት ሀጫሉ ሁንዴሳን በመግደል ወንጀል በተከሰሱት አራት ተጠርጣሪዎች ለሁለት ተከታታይ ቀናት ምስክሮችን አሰምቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ሕግ ምስክሮችን ሁሉ አዳምጦ መጨረሱም ተመልክቷል። የአርቲስት ሀጫሉ ሁንዴሳ ቤተሰቦችም በችሎቱ ላይ መገኘታቸው ተገልጿል። ፀሐይ ዳምጠው ዝርዝሩ ልካለች። ሰኔ 22 2012 ዓ ም በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ ነበር ታዋቂው ድምፃዊ ሀጫሉ ሁንዴሳ የተገደለው። በአርቲስቱ ግድያ የተጠረጠሩ ግለሰቦች በህግ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑም ይታወቃል። ባለፉት ሁለት ቀናትም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ጸረ ሽብር ጉዳዮች ወንጀል ችሎት የአቃቤግ ምስክሮች ተሰምቷል ሲሉ የጠቅላይ አቃቤግ የፕሬስ ክፍል ኃላፊ አቶ አወል ሱልጣን ተናግረዋል። እንግዲያውን የፈጸሙ ሰዎች ላይ ምርመራ ስናከናወን ነበረ፣ መጀመሪያ የቆየ ነው። ከዛ በኋላ ባሰባሰብ ነው የማስረጃ ላይ የተመኩ ዘንድ ደግሞ ክስ ለማስመስረት የሚያስችል በቂ ማስረጃዎችን ሰብስበ ስላገኘን በዛው መሰረት ክስ መስተን ጉዳዩን ወደ ፍርድ ቤት ወስደ ነው ነበረ። በዚህም ላይ አቃቤግ ክስታችንን የላክነውን ክስት ፍርድ ቤት ተቀብሎ ማከራከር ጀመረ በዛውም ክስ አሰማል ክስ ከተሰማ በኋላ ክስ መቃወሚያ ላይ ተከሳሾች መቃወሚያችን አቅርበው ነበር እነዛ የመቃወሚያ ሀሳቦች ላይ አቃቤ ህግ መልስ ሰጠ አቃቤ ህግ በሰጠውን መልስ እና ተከሳሾቹ አንሰውት የነበረውን የመጀመሪያ የክስ የመጀመሪያ መቃወሚያ ሁለቱን አገናዝቦ ትዕዛዝ ለመስጠት ቀጥሮ ነበረ በዛ መሰረትም ተከሳሾቹ ያቀረቡት መቃወሚያ ተገቢ እንዳልሆነ ታምኖበት እሱ ታልፎ አቃቤ ምስክሩን እንዲያቀርብ ታዞ ነበር። በዛ መሰረትም ቀነ ሮብና ሐሙስ ማለት ነው ለተናዳ ሁለት ቀናት የአቃቢያን ህጎችን ምስክር ለማሰማት ነበር የተቀጠረው። በዚህ በእነዚህ ሁለት ቀናቶች ላይ በክሳችን ላይ እንደ በክሳችን ያሰርብናል ብለን ያሰብናቸውን ምስክሮችን በቅደም ተከተል አቅርበን ለሁለት ቀናት አሰምተን አጠናቀናል ወይም ጨርሰናል ማለት ነው። አቶ አወል የችሎቱንም ውሎ ለአሜሪካ ድምፅ አብራርቷል። መጀመሪያ ለአራት ሰዎች የከአራት ተከሳሾች የመጨረሻዋ ተከሳሽ አራተኛ ተከሳሽ ላምት በበጣ በራሴ እቆማለሁ የሚል አቋም ስለነበራት በሶስቱ መንግስት ጠበቃ እንዲያቆምላቸው ታዞ በዛ መሰረት ጠበቃ ቀርቦላቸው ነበረ። ነገር ግን ደግሞ አነስተኛ ተከሳሽ ጠበቃ በራሷ ማቆም የማችል መሆኑ ድጋሚ በመግለጫ የጥብቅና አገልግሎት ሴት የነበረው ተቋም በተመሳሳይ ለሶስቱ የመቆሙን ያህል ለላምሮት እንዲቆም ታዞ ነበረ። ስለዚህ በዚህኛው ችሎት ትናንትናና ከትናንት ዙሪያ በኋላ ችሎት ለላምሮትም፣ ለሌሎችም፣ ለሶስቱም በአጠቃላይ ለአራቱም ተከሳሾች መንግስት ጠበቃ አቁሙላቸው በመንግስት መንግስት ያቆሙ ጠበቃ ነበረ እስከላይ መጥያቄዎች እየጠየቀ ራሳችን ፍርድ ቤት ሲደሱ ሲካተላቸው የነበሩ ጠበቃ መንግስት ያቆመላቸው ጠበቃ ነው። ስለዚህ አራቱም ተከታሾች መንግስት ባቆመላቸው ጠበቃ ነበረ ክርክር ሲያደርጉ የነበረው ማለት ነው። በችሎቱ ላይ ከተገኙ የአርቲስቱ ቤተሰቦች መካከል አንዱ ሀብታሙ ሁንዴሳ በበኩሉ ተከታዩም ብሏል። በፍርድ ቤቱ ተገኝተን የምስክር ቃል ሲቀበሉ እንደነበር ሰምተናል። በገዳይነት የተጠረጠረው ግለሰብ ቤተሰቦችን አርቲስቱ የተገደለበትን መሳሪያ ከፖሊስ ለመደበቅ እንዴት እንደሰወረና እንዴት እንዳወጣው ሲያስረዱ ነበር። እኛ ምስክሮቹ የሰጡትን ቃል ብቻ ነው የሰማነው። መናገርም ሆነ ጥያቄ መጠየቅ አልቻለም። ማጠጋፈኛ የአቃቢ ምስክሮችን የሰማው ችሎት የምስክሮችን ቃል መርምሮ ብይን ለመስጠት ለይካትት አስር ሁለት ሺ አስራ ሶስት ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። በአርቲስቱ የግድያ ወንጀል የተከሰሱ ግለሰቦች ጉዳይ እየታየ ያለው በአስራ ዘጠኝ ዘጠና ስድስት በወጣው የወንጀል ሕግ አንቀጽ ሰላሳ ሁለት ዝባር አንድ ሀናሌ እንዲሁም የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 11 76 ህዝባር 2012 አንቀጽ 3 ት ህዝባር 2 መሰረት በማድረግ መሆኑም ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም ፀሐይን ለዘገባው እናመሰግናለን። ከዚህ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ፕሮግራም ይቀጥላል። በሰሜኑ የኢትዮጵያ ክፍል ህግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ሲል የውጭ ጉዳይ ሚኒስትር ገለጸ። ሰብዓዊ ችግሮችንን መፍታት መጀመሩንም የሚኒስትሩ ቃል አቀባይ ዲና ሙፍቲ አስታውቀዋል። መግለጫውን የተከታተለው መለስካቸው አመሀ ነው። እንደሚከተለው ይቀርባል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለጋዜጠኞች እንደተናገሩት ካለፉት ጥቂት ሳምንታት ጀምሮ ከሀገሪቱ ጠቅላይ ሚኒስትር እስከ የውጭ ጉዳይ ሚኒስትሩና የተለያዩ ከፍተኛ መንግስት ባለሥልጣናት በዲፕሎማሲ ሥራ ተጠምደው ሰንብተዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ሕብረት ሊቀመንበር ልዩ የልኡካን ቡድንና ለሌሎች አካላትም የህወሓት ህገወጥ ቡድን ላለፉት ሁለት ዓመታት በላይ የተጀመረውን ለውጥ ለመቀልበስ አያሌ ወንጀሎችን መፈጸማቸውን ለማስረዳት መንግሥት ላለፉት ጥቂት ሳምንታት በትግራይ ክልል የወሰደው እርምጃ ሕግን ለማስከበር ጉዳይ እንደሆነ ማብራራታቸውን አምባሳደሩ አስታውሰዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ደግሞ በአፍሪካ ጎረቤት አገሮችና በአውሮፓ የተለያዩ አገሮች በመዘዋወር ያካሄዱትን ሥራም ዘርዝረዋል። በተለይ ሕግ የማስከበሩ ሥራ ተጠናቋል ከተባለበት ካለፈው ሳምንት መጨረሻ ጀምሮ የተሰራውን ዲፕሎማሲያዊ ስራ አምባሳደሩ እንዲ ገልጸውታል። ጊዜ በተለይ ኦፕሬሽኑ በስኬት ከተጠናቀቀ በኋላ የስልክ ጥሪና የስልክ ውይይት አድርጓል እዚህም ላይ የተነሱት ዋና ዋና ነገሮች ኦፕሬሽኑ በዝቅተኛ ክሳራ እንደተከናወነ የመልሶ ማቋቋምና የተፈናቀሉትን የመመለስ ኢንተርናል ዲስፕሌስድ የሆኑትንም ወደ ውጭ የመጡትንም ወደዚህ የማምጣት ስራ መጀመሩን አንዳንድ ወገኖች ለምንድን ነው ዲያሎግ ውስጥ የማትገቡት የሚል ነገርም ስለሚያነሱ፣ ዲያሎግን በተመለከተ ግን የትግራይ ኢንተሪም አድሚኒስትሬሽን አለ የተቋቋመ። ከዛ ኢንተሪም አድሚኒስትሬሽን ጋር ዲያሎግ እንደሚካሄድ አስፈላጊ ከሆነ ከሲቪል ሶሳይቲው ጋር፣ ከሀገር ሽማግሌዎች ጋር መነጋገር እንደሚቻል ነገር ግን በዚህ በኦፕሬሽን ውስጥ ከሕግ በማፈንገጣቸው የሚፈለጉትን ወገኖች ጋር መነጋገር ግን እንደማይቻል፣ እንደማይሆን፣ እንደማይታሰብ በደንብ ነው የነገሯቸው ማለት ነው። እንደ አምባሳደር ዲና ሙፍቲ አገላለጽ በዲፕሎማሲው መስክ የተሳካ ስራ ተሰርቷል የሚባለው በአንዳንድ ወገኖች የህግ ማስከበሩን ስራ እንደ የርስ በርስ ጦርነት በመቁጠር ውይይት ይካሄድ የሚለውን ማምከር መቻሉንና ጉዳዩ የውስጥ ጉዳይ መሆኑን ማስረገጥ መቻሉን ይመስላል። ይሄ በዲፕሎማሲው መስክ በጣም የተሳካ ነው የነበረው። በተለይ በሩዋንዳና፣ በኡጋንዳ፣ በኬንያ በዲአርሲ የተደረጉ ጉብኝቶች ከፕሬዚዳንቶች ጋር የተደረጉት ኮንቨርሴሽን የተሳኩ ነበሩ። ይሄ ጉዳይ የኢትዮጵያ ውስጥ ጉዳይ መሆኑን በሚገባ የወሰዱበት ነገር ግን ሁሉም በጋራ ያነሱት ቅድም ያልኳቸው አውሮፓም የነበሩት በስልክም ያነጋገር ናቸው፣ በአካልም ያገኘ ናቸው፣ አንድ ከንሰር ናቸው። ሁማኒቴሪያን ጉዳይን የሲቪሎችን ደህንነት በጥንቃቄ ያዙት ነው፣ ምን እንርዳችሁ እዛ ላይ የሚል ነገር ነው ያለው። ነገር ግን የኢትዮጵያን ሉዓላዊነት ጉዳይ የኢትዮጵያን ሕግ የበላይነት የማስከበሩን ኦፕሬሽን ሁሉም ከሞላ ጎደል ሲምፐተቲክ ናቸው ብሎ ማለት ይቻላል። ባለፉት ሳምንታት በትግራይ ክልል ተደርጎ በነበረ ወታደራዊ ግጭት ሳቢያ ስለተፈጠረው ሰብአዊ ጉዳትና ይህንን በሰላማዊ ሰዎች ላይ የደረሰ ችግር ለመፍታት እርምጃዎች እየተወሰዱ መሆናቸውንም አምባሳደር ዲና አብራርተዋል። ወደ ሱዳን የሄዱትን ዜጎች በሚመለከት የመመለሱ ስራ ቅድም እንዳልኳቸው ኢሚዲየትሊ ለመጀመር ከሱዳን መንግስትም ጋር ተስማምተናል። የት ነው ያሉት? ስንት ነው ያሉት? እነማን ናቸው? በኢምፖዚሽን ፖዚሽን ላይ ያሉት የሚለውን ነገር ኢትዮጵያ ኤምበሲም አሳይኑን ተሰጥቶ እየሰራ ያለበት ሁኔታ ነው ያለው። ሆፉሊ በአጭር ጊዜ ውስጥ ወደዚህ ይመልሳሉ ፐርትነንት እንትኖች ስራ ጀምሯል። ባይደወይ ወደ አፌክትድ ኤሪያ ከሁለት ሶስት ቀን በፊት የተላከ ማቴሪያል ማት አለል ባይናው ወይ ደርሷል ወይ ይደርሳል ብዬ አስባለሁ። ሺፕመንቶች የተደረጓሉ፣ ሪሊፍ ሽፕመንት፣ የመድኃኒት አቅርቦት፣ እነዚህ የመሳሰሉት ነገሮች። ስለዚህ ሬፊጂስ የመመለሱም ነገር ከዚሁ ጋር የተያዘ ነው፣ ይመለሳሉ ነው። ቃል አቀባዩ በሰሜኑ የሀገሪቱ ክፍል የተፈጠረው ሁኔታ በተመለከተ አንዳንድ ወገኖች አሰራጭተውት የነበረው የተሳሳተ ትርክት በአሁኑ ጊዜ እየተቃናና ትክክለኛው ገጽታ ስፍራውን እየተካው እንደሆነ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናምራ። አርቲስት ዲአርት በመባል የምትታወቀው ሴኔጋላዊቷ የጾታዊ ጥቃት ሰለባ ከራሷ ተሞክሮ በመነሳት በጾታዊ ጥቃት ዙሪያ ግንዛቤ ለመፍጠር የስዕል ኤግዚቢሽኖች እያሳየች ትገኛለች። በሴኔጋል ከኮቪድ-19 በኋላ የጾታዊ ጥቃት መስፋፋቱን ተከትሎ በዚህ ዙሪያ የሚሰሩ አክቲቪስቶች የተለያዩ እንቅስቃሴዎችን እያደረጉ ነው። ዘገባው የኤስቴን ህንዳጆን ነው። ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች። የ47 ዓመቷ ሴኔጋላዊት ሳአሊ ዳያርት በሚለው የጥበብ ስሟ ብቻ ነው መጠራት የምትፈልገው። ዳያርት የፆታዊ ጥቃት ሰለባ ናት። የሁለት ልጆች እናት የሆነችው ዳያርት ከውልደቷ ጀምሮ የእግር ጉዳት አለባት። ታዲያ ይሄ ጉዳቷ ጸበኛ ከሆነው ባሏ ጥቃት እንዳታመልጥ እክል ፈጥሮባት ቆይቷል። አሁን ከባሏ ጋር ትፋታለች። በስዕሎቿም ጾታዊ ጥቃትን በማሳየት ጥቃት በደረሰባቸው ሴቶች ዙሪያ ያለን ግንዛቤ ለመቀየር ትጥራለች። ከምስላቸው ስዕሎች ጋር ልዩ የሆነ ቅርኙነት አለኝ። የምሰራው ከሌሎች ተሞክሮ ሳይሆን እራሴ ላይ ከደረሰው የጾታዊ ጥቃት በደል በመነሳት ነው። ከዛ ተነስቼ ጾታዊ ጥቃት የደረሰባቸውን ሴቶች በመወከል በሸራዬ ላይ ስዕል ስላለው እንደ ሰዓሊ ግንዛቤ ማስጨበጥ ኃላፊነቴ ነው ብዬ አስባለሁ። እሱን ብቻ ሳይሆን ጥቃትን መቃወም ግዴታዬ ነው። የጸረ ፆታዊ ጥቃት አክቲቪስቶች በዓለም ላይ በኮቪድ አስራ ዘጠኝ ወረርሽኝ ወቅት የቤት ውስጥ ጥቃት የሚደርስባቸው ሴቶች ቁጥር መጨመሩን ይናገራሉ። በሴኔጋልም የሆነው እንዲሁ ነው። አክቲቪስት ዲዲ በቅርቡ ጓደኛዋ በገዛ ባሏ ተገላለች። ይሄ አጋጣሚ ታዲያ የጸረ ፆታዊ ጥቃት ተቋም እንድትመሰርት ገፋፍቷታል። ከዛን ጊዜ ጀምሮ የዲዲ ድረገጽ እርዳታ በሚሹ ሴቶች ደብዳቤዎች ተጨናንቋል። በዚህ በኮቪድ ወቅት የተቀበልኳቸው በሙሉ በባሎቻቸው ከቤት የተባረሩ ሴቶችን ጉዳይ ነው። አብዛኞቹ የሰዓት እላፊ ባለበት በአሁኑ ሰዓት ከቤት መውጣታቸው ሕይወታቸውን አስቸጋሪ አድርጎታል። አክቲቪስቶቹ አሁን ላይ የ16ቱን ቀናት የጸረ ጾታዊ ጥቃት እንቅስቃሴ ወቅት በመጠቀም ግንዛቤ ለመፍጠር እየሰሩ ነው። የዳያርት ስራዎችም በዳካር የጥበብ ማዕከል ውስጥ እየታዩ ይገኛሉ። ኤግዚቢሽኑም የ16 ቀናት የጸረ ጾታዊ ጥቃት ንቅናቄን መሰረት አድርጎ የሚቆይ ይሆናል። በዚህ መንገድ አለም አቀፉን ንቅናቄ መቀላቀል እና በዳካርም ግንዛቤ ለመፍጠር እየሰሩ ይገኛሉ። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸዎት ስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ፣ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁ ላኩልን። የነገ ሰው ይበለን። መልካም ምሽት።